የመቀሌው ዩኒቨርሲቲ ለሰር ቦብ ጌልዶፍ የክብር ዶክተሬት መስጠቱን የሚገልጽ ስነ ስርዓት ዛሬ ተከናወነ ይላል። ቦብ ጌልዶፍ ዛሬ በዩኒቨርሲቲው በተካሄደላቸው ዝግጅት በአካል ተገኝተው ደስታቸውን መግለጻቸውን ጠቁሞ፣ ግርማይ ገብሩ ተከታዩን አጭር ዘገባ አድርሶናል። ኢትዮጵያውያን ከሰላሳ አንድ ዓመታት በፊት ባጋጥማቸው ከባድ ድርቅና ረሃብ ከጎናቸው በመቆም ከታገዷቸው ምግባረ ሰናይ ሰዎች አንዱ ሰር ቦብ ጊልዶፍ እንደሆነ ይታወቃል። ሰር ቦብ ጊልዶፍ በወቅቱ በዓለም አቀፍ ደረጃ የሚታወቁት የሥነ ጥበብ ባለሙያዎችን በማስተባበር በረሃብ የተጎዳው ሕዝብ እንዲረዳና የዓለም ማኅበረሰብ አለኝታነቱን እንዲገልጽ ማድረጉ በታሪክ ሲታወስ ይኖራል። ከዚህም በመነሳት ቦብ ጊልዶፍ ያኔ ላበረከተው ሰብአዊ ተግባር እንዲሁም ዛሬም ድረስ በኢትዮጵያ እያደረገላለው የልማት እንቅስቃሴ የመቀለ ዩኒቨርሲቲ የክብር ዶክትሬት ማዕረግ ከታላቅ ኩራት ጋር መስጠቱን በዩኒቨርሲቲው ፕሬዝዳንት በዶክተር ክንደያ ገብረ ሕይወት በኩል በመግለጽ ሥነ ሥርዓቱን ዛሬ አከናውኗል። ሰር ቦብ ጊልዶፍ የተሰጠውን የክብር ዶክትሬት ከጥልቅ ደስታ ጋር መቀበሉን ገልጿል። እዚህ በመደረግ ላይ ባለው ጉዳይ ጥልቅ ክብርና ደስታ ተሰምቶኛል። በጣምም ኮርቻለሁ። ለኔ እንዲህ አይነት ውብ ነገር በማድረጋችሁ እዚህ ዩኒቨርሲቲ ያላችሁትን ሁሉ ለማመስገን ወዳለሁ። ሁኔታው ለኔ እንግዳ የሆነበት ምክንያት አለው። ከ31 ዓመታት በፊት እዚህ በመጣሁበት ወቅት ትልቅ ጦርነት ይካሄድ በነበረበት ነው የደረስኩት። የሀገራችሁ ህዝብ በጦር ሜዳና በረሃብ በሚሞትበት ጊዜ፣ ስለዚህ እንዲህ ዛሬ የተቀመጥንበትና የቆምንበት ዩኒቨርስቲ ማሰብ ፈጽሞ አይቻለኝም ነበር። በዛሬው ዕለት ለሰር ቦብ ጊልዶፍ የተሰጠውን የክብር ዶክተሬት ስነ ስርዓት ከዩኒቨርሲቲውና መቀለ ውስጥ ከሚገኙ የተለያየ ተቋማት የተጋበዙት እንግዶች ተገኝተዋል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።